የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደሂደን ማዕከላዊ ኮሚቴ ላለፉት አስር ተከታታይ ቀናት ባካሄደው ስብሰባ ሀገራዊ የሰላምና ጸጥታ ሁኔታዎችን ከአህጉራዊና ዓለም አቀፋዊ ሁኔታዎች ጋር ያገናዘበ ግምገማ ማካሄዱን ትናንት ማምሻውን ባወጣው መግለጫ አስታውቋል። ድርጅቱ በደቡብ ክልል የሚነሱ የክልል እንሁን ጥያቄዎችን ለመፍታት በበቂ መረጃና እውቀት እንዲሁም ሕዝቡን ባሳተፈ መንገድ ለመመለስ ለሰባት ወራት ያስጠናሁት ባለው ጥናት ላይ መወያየቱን ጠቅሶ ሁሉንም የክልሉን ህዝቦች ተጠቃሚ የሚያደርግ ውሳኔ ማስተላለፉን አስታውቋል። መግለጫው አሻሚ ነው ያሉ መግለጫውን የተከታተሉ ምሁራን በበኩላቸው ግልጽ አይደለም ሲሉ አስተያየት ሰጥተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው ዝርዝሩን የያዘው። ደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን፣ ማዕከላዊ ኮሚቴ ላለፉት አስር ተከታታይ ቀናት በአዲስ አበባ በአካሄደው ስብሰባ በወቅታዊ ሀገራዊና ክልላዊ የፖለቲካና የጸጥታ ሁኔታ በተመለከተ በእስካሁን ሂደት የታዩ አዎንታ ውጤቶችን የሚፈታተኑ ጉዳዮች መኖራቸውን ገምግመዋል ይላል መግለጫው። ማዕከላዊ ኮሚቴው በኢህአዴግ መሪነትና በህዝቦች ተሳትፎ የተጀመረው የለውጥ እንቅስቃሴ እንዳይቀለበስ ሁሉም አካላት በጋራ የኃላፊነት መንፈስ መንቀሳቀስ እንደሚገባቸው ማስመሩም ጠቅሷል። ለውጡ በጥንቃቄ ካልተያዘ የአገርን ህልውና የሚፈታተንና ህዝቦችን ስጋት ውስጥ ውስጥ ሊያስገባ የሚችል ነበራውን ሁኔታዎች የተስተዋሉ መሆናቸውን ማዕከላዊ ኮሚቴው መገንዘቡንም ገልጧል። በክልል የመደራጀት ጥያቄ የህዝቦች ህገ መንግስታዊ መብት መሆኑን ድርጅቱ እንደሚገነዘብ የገለጠው የአቋም መግለጫው ማዕከላዊ ኮሚቴው በክልል የሚነሱ ተጨማሪ ክልል ሆነው የመደራጀት ጥያቄዎች ላይ ጊዜ ወስዶ በጥልቀት ኃላፊነት በተሞላበትና በሰከነ ሁኔታ መምከሩ ነው ያሳወቀው። ባለ ስድስት ነጥብ የአቋም መግለጫ አውጥቷል። ለፌዴራሊዝም ስርዓት ይበልጥ መጎልበትና ቀጣይነት ለመታገል ድርጅቱ አቋም መያዙና የፍትሐዊ ተጠቃሚነት ችግሮችን ለመፍታት የሚያስችሉ አዳዲስ አሰራሮችን ተግባራዊ በማድረግ በክልሉ ያሉ ህዝቦች በጋራ መልማት እንዳለባቸው በመግባባት ህዝቡን ባሳተፈ ሁኔታ የክልሉን ህገ መንግስት ከማሻሻል ጀምሮ ዝርዝር የህግ ማዕቀፎች እንደሚዘጋጁም መግለጫው ገልጧል። ከዚህ በተጨማሪ ድርጅቱ በመግለጫው እንዳለው በኢህአዴግ እህት ድርጅቶች መካከል ያለውን መፈረካከስ፣ ከድርጅታዊ ዲሲፕሊን ውጭ የሚወጡ መግለጫዎችና ይህንን ተከትሎ እየደረሱ ያሉ ድምዳሜዎች ከኢህአዴግ መሪ ውጭ መሆናቸውን በመገምገም የትኛውም አይነት የሀሳብ ልዩነቶችን እንደ ወትሮ ሁሉ በድርጅቱ ባህል መሰረት ማስተናገድ እንደሚገባ ተመልክቷል። በሌላ መልኩ ዲሄድን በውስጡ ያሉ ችግሮችን ታግሎ የሚያርምና የሚያጋጥሙ ችግሮችና ፈተናዎችን ከህዝቡ ጋር በመሆ መፍታት የመፍታት ባህልና ልምድ ያለው ድርጅት መሆኑን ገልጦ ከዚህ ውጭ እናውቅልሃለሁ በሚል መንገድ ከሩቅ የሚሰነዘሩ ሂደቱን ያልተከተለ አመራር የማይቀበል መሆኑን ማዕከላዊ ኮሚቴው አስገንዝቧል። ይሁን እንጂ የተኛው ኃይል ከሩቅ ጫና እየፈጠረበት እንደሆነ መግለጫው የሰጠው ማብራሪያ የለም። መግለጫውን የተከታተሉ የአዋሳ ዩኒቨርሲቲ የሕግ ትምህርት ቤት መምህር አቶ ፊላታ ግግሶ በክልል የመደራጀት ጥያቄ በተመለከተ የተሰጠውን መግለጫ አይስማሙም። ሁሉም ጉዳይ በመግለጫው ይዘረዘራል ተብሎ ባይጠበቅም የክልል ጥያቄዎችን በተመለከተ ደሄደን ራሱ ተምታቶበታል ይላሉ። መግለጫውም አሻሚና ግልጽ ያልሆነ ብለውታል። ድርጅቱም በለውጥ ጎዳና ውስጥ አልገባም ሲሉ ከሰዋል። የሚገርመው የክልል ጥያቄዎችን በተመለከተ የሄደበት አግባብ ነው። አንደኛው ምን ይላል ሳይንሳዊ ጥናት አስደርጌ ለሰባት ነው ለስንት ወራት አካባቢ በደንብ ተጠንቶ በምሁራን ተጠንቶ አካሄዱ ታማኝ የሆነ ነገር ውጤቱ ደርሶ ውጤቱ ላይ ተወያይቻለሁ ይላል ውጤቱ ምን እንደሆነ ስላል ገለጸንም ግን ውጤቱ ላይ ተወያይቼ እንዲሁም ሀላፊነት በተሞላበት መንገድ ተወያይቼ አቅጣጫ አስቀምጫለሁ ይላል ሌላ ጊዜ ምን ይላል መላው ህዝብ ምክክልና ውይይት የሚያደርግበት ውሳኔ ወደፊት እወስናለሁ ነው የሚለው ህዝባዊ የሆነ ጥናት አድርጌያለሁ ካለ እዚህ ጋር እንደገና መላው ህዝብ እንደ አዲስ ውይይት የሚያደርግበትም ውሳኔ ወደፊት እወስናለሁ የሚል እንድምታ ያለው መግለጫ መስጠት ከፍተኛ የተምታታ ነገር መኖሩን ወይም የሆነ ፍራቻ ለመግለጽ የፈራው ትልቅ ነገር መኖሩን ነው የሚያሳየው በዚህ ረገድ ሁለት አማራጮችን ነው ያስቀመጠው በአንድ ወገን ህዝቦች ተፈቃቅደው አንድ ላይ ለመኖር አብረው ለመቀጠል በወሰኑት መሰረት ይላል ሁለተኛው ደግሞ በአስረኛው ጉባኤ አቅጣጫ ባስቀመጥኩበት መንገድ። ስለዚህ በአንድ ወገን የህዝቦችን አብሮ የመኖር ፍላጎት ባከበረ መልኩ ወደፊት ተወያይተው ማለት፣ በሌላ ወገን ደግሞ በአስረኛው ድርጅታዊ ስብሰባ በያዘው አቋም ይፈታል የምል በጣም ድፍን ነገር ነው። በነገራችሁ ላይ እዚህ ክልል ላይ ዋናው የጸጥታም የደህንነትም ችግር የህዝቦች ጥያቄ አለመመለስ ሄደን፣ እንዲሁም በዚህ ስብሰባ ይህንን ችግር ፈቶ ገልጽ የሆነ ወጥ የሆነ አቋም ይዞ ይቀርባል የምል እምነት ነበረን ዋናውን ችግር ሰልፍታት ዙሪያ ጥምጥም ነው ሄደው ማለት በክልል የመደራጀት ጥያቄ ህገ መንግስታዊ መብት መሆኑን አጽንኦት የሰጡት በሐዋሳ ዩኒቨርሲቲ የማህበራዊ ሳይንስና የስነስብ ኮሌጅ ዲን ዶክተር ዳኝ ሽብሩ መግለጫው ስለ አብሮነትና አንድነት ያነሳውን ሀሳብ ሁሉንም የሚያግባባ መሆኑን ገልጠው ሌሎች የመግለጫው ሀሳቦች ግን ግራ እንዳጋባቸው ተናግሯል። መግለጫው ላይ የደቡብ ብሄሮች፣ ብሄረሰቦች እና ህዝቦች በጋራነት አንድነት ኢትዮጵያዊነት ስሜት በጋራ እንደነበሩ ተጠንክረው መቀጠል አለባቸው መስራት አለባቸው ሀገራቸውን ዳይቨርሲቲ ውበት ነው ልዩነት ውበት ነው የሚለውን ነገር ምንም ችግር የለውም። ወደ ደቡብ ክልል በምትመጣበት ጊዜ ግን ደቡብ ተብሎ ነው በጣም ብዙ ብሔረሰቦችን በቋንቋ ሆን በብሔረሰብ በህገ መንግስቱ ትርጓሜ አንድ ላይ መሆን የማይገባቸውን ወይም ኢንትረስታቸው ባለሆነ ሁኔታ ብዙ መርጅ ተደርጎ ነው ይሄ የደቡብ ክልል የተሰፋው እኔ አግባብ አይደለም። የሲዳማ ህዝብም ጥያቄ ፍትሃዊ ጥያቄ ነው፣ አግባብ ጥያቄ ነው ባይነኝ። አይደለም የሲዳማ ህዝብ ቀርቶ ሌላውም ህዝብ የሚጠይቀው ጥያቄ በእኔ አግባብ ነው ባይነኝ። ምሁራን ለቪኦኤ በሰጡት አስተያየት በመብት ጥያቄ ሽፋን የሚደረጉ የትኛውም የመደበኛ እንቅስቃሴዎችን ስርዓት ለማስያዝ እንዲሁም የህዝቦችን ሰላምና ጸጥታ ማረጋገጥና የህግ የበላይነትን ማስከበር ለድርድር የማይቀርብ መሆኑን ማዕከላዊ ኮሚቴው ከድምዳሜ መድረሱ የሚያስማማ መሆኑን ገልጠዋል። ነገር ግን የትኛው የመደበኛ አደረጃጀት ችግር እንደፈጠረ ወይም እየፈጠረ መሆኑን አይገልጥም መግለጫው ብለዋል። ለሰላምና ጸጥታ ጉዳይ ትኩረት መሰጠቱ ተገቢ ነው ያሉት ዶክተር ዳኜ ህዝቡም የበኩሉን ድርሻ ማበረከት እንዳለበትና ያልተጨበጠ ወሬ ከማሰራጨትም ሆነ ያልተረጋገጠ የማህበራዊ ሚዲያ ሀሰት መረጃ ከመጠቀም መቆጠብ እንደሚገባም ተናግሯል። በፌዴራሊዝም ስርዓትና በፍትሐዊ ተጠቃሚነት ዙሪያም ድርጅቱ የያዘው አቋም የሚያስማማቸው መሆኑን ምሁራን ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሃዋሳም።